መዝሙር ስልሳ ሰባት ይትነሳ እግዚአብሔር ወይ ዘራው ጸሩ ወይ ጐዩ ጸላይቱ እምቅድመ ገጹ ወይም ይትነሳ እግዚአብሔር ወይ ዘረው ጸሩ ወይ ጉያዩ ጸላይቱ እምቅድመ ገጹ ከመ የሃልቅ ጢስ ከመሁ ይሃልቁ ወከመ ይትመሰው ሰም እምቅድመ ገጽ ሳት ከማሁ የታጎሉ ኃጥአን እምቅድመ ገጹ ለእግዚአብሔር ጻድቃንሰ ይትፌስሁ ወይ ታሰዩ በቅድመ እግዚአብሔር ወይ ትፌሰሁ በሐሴት ሰብህው ለእግዚአብሔር ወዘመሩ ለስሙ ፍኖተ ግበሩ ለዛ አርገ እንተ አረብ እግዚአብሔር ስሙ ወተፈሰሁ በቅድሜሁ ወይ ደነግጹ እምቅድመ ገጹ አብ ለእጓለ መውታ ወመኮንኖን ለእቤራት እግዚአብሔር ውስተ ቤተ መቅደሱ እግዚአብሔር ያህድሮሙ ለባይታውያን ውስተ ቤቱ ወያወፅቆሙ ለሙቋሃን በአይሉ ከማሁ ለምሩራን ሌነብሩ ውስተ መቃብር እግዚኦ አመሰ ወጻይከ ቅድመ ኩሉ ህዝብከ ወአመኒ እንተገዳም አለፍከ ምድርኒ አድለቅለቀት ወሰማይኒ አንጠብጠበ እምቅድመ ገጹ ለአምላከ ሲና እምቅድመ ገጹ ለአምላከ እስራኤል ዝና ምን ፈቃዱ ዘፈለጠ እግዚአብሔር ለእስትከ እመኒ ደክመ አንተ ታጸንኦ እንስሳከ የሀድሩ ውስቴቱ አስተዳሎከ ለነዳያን በኂሩትከ እግዚኦ እግዚአብሔር ይሁቦሙ ቃለ ለለ ይዜንዉ ኃይለ ብዙሃ ንጉሳ አያላን ለፍቁሩ ለፍቁሩ ወለስነ ቤትከ ተካፈልነ ምህርካ እመኒ ቤትከሙ ማይከለ መዋርስት ክነፈ ርግብ በብሩር ዘግቡር ወገበዋቲሃኒ በሐመልማለ ወርቅ አመ አዘዘ ሰማያዊ ንጉሥ ላዕሌሃ በረድ ይዘንም ላዕለ ሰልሞን ደብረ እግዚአብሔር ደብር ጥሉል ደብር ርጉዕ ወደብር ጥሉል ለምንት የትነሰው አድባር ርጉዓን ደብር ዘሰምሮ እግዚአብሔር ያሐድር ውስቴቱ እስመ ያሐድሮን እግዚአብሔር ለዝሉፉ ሰረገላቲሁ ለእግዚአብሔር ምእልፊተ አእላፍ ፍሥሓን እግዚአብሔር ውስቴቶን በሲና መቅደሱ አረገ ውስታሪያም ጼዊወከ ጼዋ ወሃብ ከጸጋ ከለ ይጓለ መያውስ መይክህዱ ከመይህ ድሩ እግዚአብሔር አምላክ ብሩ ክትባረክ እግዚአብሔር በኩሉ መዋእል ይረዳና አምላክነ ወመዳኒነ አምላክነ ሰ አምላክ ደኖ ወፍናዊ ይሆኒ ለሞት ዘ እግዚአብሔር ውእቱ ወባህቱ እግዚአብሔር ይሰብር አርስተ ጸላእቱ ወበከተማ ስርቶሙ የሐውር ይጋዩሙ ይቤ እግዚአብሔር ወፂእ ገብ ወእት መየጥ እንተ ቀላየ ባህር ከመይሴረያ እገሪከ በደም ልሳነ ከለባቴከ ላዕለ ጸላእቱ አስተራየ ፍናዊከ እግዚኦ ፍናዊሁ ለአምላክነ ለንጉስ ዘውስተ መቅደስ በጽሑ መላእክት ወወሙ መዘምራን ማእከለ ደናግል ለደናግል ዘባጢያ ተከበሮ በማይበር ባረክዎ ለእግዚአብሔር ወለአምላክነ በአንቅዕተ እስራኤል ህየ ብንያም ወሬዛ በሃይሉ መላይተ ይሁዳ መሳፍንቲ ሆሙ መላይተ ዛብሎን ወመላይተ ንፍታሌም አዝዝ እግዚኦ በሃይልከ ዋጽንኦ እግዚኦ ለዝንቱ ዘሰራይከ ለነ ውስተ ጽርህከ ዘኢየሩሳሌም ለከ ያመጽኡ ነገሥት አምሃ ገሰጾሙ ለአራዊት ህለት ማህበረ አለ ህምት ውስተ እጓላተ ህዝብ ከመእይታ ጸዉ ለፍቱናን ከመብሩር ዝሮም ለአሕዛብ እለ ይፈቅዱ ቀትለ ይምጽኡ ተናበልት እምግብዝ ኢትዮጵያ ታበጽህ እደዊሃ ኀበ እግዚአብሔር ነገስተ ምድር ሰብህ ወለ እግዚአብሔር ወዘምሩ ለአምላክነ ዘምሩ ለእግዚአብሔር ዘአርገ ውስተ ሰማይ ሰማይ ዘመንገለ ጽባህ ናሁ ይሁ ቃሎ ቃለ ኃይል ሃቡ አኮቴተ ለእግዚአብሔር ላይለ እስራኤል ዐብይ የሰባይት ይሁ ወሃይሉ ይሂ እስከ ደመናት መንክር እግዚአብሔር በላይለ ቅዱሳን ይሁ አምላከ እስራኤል ወእቱ ይሁ ሃይለ ወፀና ለሕዝቡ ወይ ተባረክ እግዚአብሔር